ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ታህሳስ 22 2014 ዓ ም ነው። በምሽቱ ቀጣዮቹ ጉዳዮች ይቀርባሉ። አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልልቅ የሕክምና ሰርቪሶች አሁን ላንጀምረ፣ ግን አሁን የድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር ኢትዮጵያ ውስጥ የነበረው ጦርነት ከፍተኛ ውድመት ከተወባቸው ከተሞች መካከል አንዷ የሸዋ ሮቢት ከተማ ናት። በከተማዋ ስለደረሰው የጤና ተቋማት ውድመት መጠን ከነዋሪዎች ጋር ያደረግነው ቆይታ በምሽቱ ይደመጣል። ወራሪው የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ያደርሳቸውን ጉዳቶች ጎብኞቹ የሚከታተሉ ይሆናል። የሚታወቀው ገና ላሊበላ ደማቅ ዝግጅት ይደረጋል ማለት ነው። በውጭ ሀገራት ውስጥ የሚኖሩ ትውልደ ኢትዮጵያውያን ወደ ሀገራቸው በብዛት እየተመለሱ መሆናቸው እየተነገረ ነው። የተወሰኑትን ሀሳብ በምሽቱ እናዳምጣለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታም ሲሳይ ይመራለው፣ ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። የደንገረመው ግዛቲቱ መዲና በ13 የምግብ መጋዘኖቹ ላይ የደረሰበትን ዝርፊያ ተከትሎ እርዳታ አገደ። ይህ ሁኔታም በአካባቢው የሚኖሩ ወደ ሁለት ሚሊዮን የሚጠጉ ሰዎች ህይወት ላይ ተጽዕኖ አድርጓል። በመጋዘኖቹ ላይ ከማክሰኞ ዕለት እስከ ትላንት ሐሙስ ጧት ድረስ ጥቃቶች እንደደረሱ ማወቅ ተችሏል። በዚህ ዝርፊያም ከ5000 ሜትሪክ ቶን በላይ የምግብ አቅርቦት የተዘረፈ ሲሆን ዘራፊዎቹ መጋዘኑን ማውደማቸውም ታውቋል። የዓለም የምግብ ፕሮግራም ዋና ስራ አስፈጻሚ ዳይሬክተር ዴቪድ ቢስሌይ የዓለም የምግብ ፕሮግራም ይህንን ዋጋቢስ ጥቃትና በእርዳታ እህሎች ላይ የሚደረግ የቀጠለ ዝርፊያና እንዲሁም ውድመት ያወግዛል። በዚህ የተነሳ በሰሜናዊ ዳርፉር እርዳታ መስጠት አቁመናል ብለዋል። ዳይሬክተሩ አያይዘውም ይህ ዝርፊያ ወደ ሁለት ሚሊዮን የሚጠጉ የተመጣጠነ ምግብ ድጋፍ በአስቸኳይ ከሚያስፈልጋቸው ሰዎች ላይ የተነጠቀ ነው ብለዋል። በተጨማሪም ይሄ በሀገሪቱ ያለን እንቅስቃሴ ወደ ኋላ የሚጎትት ብቻ ሳይሆን ሰራተኞቻችን እጅግ የተጎዱ ቤተሰቦችን ለመርዳት ሲንቀሳቀሱም እነሱን ራሳቸውንም አደጋ ላይ የሚጠ el love የዓለም የምግብ ድርጅት በሰሜናዊ ዳርፉር ድጋፍ ለማድረግና መጋዘኖቹን መልሶ ለመሙላትም የሱዳን መንግስት በአስቸኳይ ጸጥታ እንዲያስከብር ጥሪ አድርጓል። ነገር ግን በአሁን ሰዓት ሌሎች የስደተኛ ጣቢያዎችን ሳያስቸግሩ የኤልፋሽርን መጋዘኖች መሙላት እንደማይቻልም አስታውቋል። በሱዳን የአውሮፓውያኑ 2022 ዓ ም 19 ሚሊዮን የሚሆን ህዝብ የምግብ እርዳታን እንደሚሻም ታውቋል። መጪው የአውሮፓውያኑ 2022 ዓ ም በሳህል ቀጠና ግጭቶች ሊባባሱ ይችላሉ ሲሉ የፖለቲካ ተንታኞች አስጠነቀቁ። በእስላማዊ ታጣቂዎች የሚደረጉ ጥቃቶች በእጅጉ በጨመረበት የሳህል ቀጠና በዚህ ሊገባደድ የሰዓታት እድሜ በቀሩት በ2021 ዓ.ም ከፍተኛ የሆነ ፖለቲካዊ አለመረጋጋት በማሊ መፈንቅለ መንግስት፣ በኒጀር እንዲሁም በቡርኪና ፋሶ ደግሞ ፕሬዚዳንቱ ከስልጣን እንዲለቁ ጥሪ የተደረገበት አመት ሆኖ አልፏል። ቡርኪና ፋሶም ከባድ የሆነ የአሸባሪዎች ጥቃት የደረሰባት ሲሆን የፖለቲካ ተንታኞች መጪው ጊዜ ደግሞ የከፋ ነው ሲሉ ተጠናቋል። ቡርኪና ፋሶ፣ ማሊና ኒጀር በአሸባሪነት በተፈረጀው እስላማዊ መንግስት ቡድንና በአልቃይዳ የወንጀለኞች ቡድን በተደረጉ ግጭቶች የሞት ምጣኔ በ18 በመቶ ማደጉን የተደረጉ ጥናቶችም አመላክተዋል። በመጨረሻም ወደ ሜክሲኮ የሚመለሱ ስደተኞች በተጎታች ኮንቴነር ጭኖ ሲጓዝ በነበረ መኪና ላይ በደረሰ አደጋ ህይወታቸው ያለፉ 15 ስደተኞችን አስክሬን ወደ ጓቴማላ ተላከ። በዚህ አስከፊ አደጋም 56 ሰዎች ተጎታቹ ለብቻው ተገልጦ ህይወታቸው ያለፈ ሲሆን ይህ አደጋ የተፈጸመውም በዚህ ወር ነበር። ከስደተኞች ውስጥ ሰላሳ ሰባት የጓቴማላ ዜግነት ያላቸው መሆኑ የተረጋገጠ ሲሆን እስካሁን ድረስም የ19ኙ አስክሬን ወደ ሀገራቸው ተመልሷል። የጓቴማላ የውጭ ጉዳይ ሚኒስቴር እስካሁን ድረስ ማንነታቸው ያልታወቁ የ አስራ ስምንት ሰዎችም ይቀራሉ ሲሉ ተናግረዋል። ይህን አደጋ ተከትሎም ዩናይትድ ስቴትስ፣ ሜክሲኮ፣ ጓቴማላና ሌሎች ሀገራቶች የዓለም አቀፉ የህገ ወጥ ሰዎች አዘዋዋሪዎች መረብን የኮነኑ ሲሆን በዚህ ጉዳይ ላይም ትኩረት ተሰጥቶ እንዲሰራ ተማጽነዋል ሲል ሮይተርስ ዘግቧል። አድማጮች፣ ለአርብ ምሽት የያዝኩላችሁ ዜናዎች እዚህ ላይ ተጠናቀቁ። መልካም የጎርጎሮሳውያኑ አዲስ አመት ዋዜማ እንዲሆንላቸው እየተመኘው ከቀሪ የጋቢና ቪዬ መሰናዶች ጋር እንድታመሹ ወደ ሀብታ ስዩም፣ እዩ መልሳችኋለሁ። ከአሜሪካ ድምፅ ዋሽንግተን ዲሲ ኤደን ገረመው። ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብርም ነው። አሁን ወደ ቀዳሚው ዘገባ እንሻገራለን። ኢትዮጵያ ውስጥ በነበረው ጦርነት ጉዳት ከደረሰባቸው ከተማ መካከል አንዷ የሸዋሮቢት ከተማ ናት። በከተማ ውስጥ የሚገኝ ሆስፒታል ውስጥ የነበሩ በርካታ ቁሳቁሶች በህዋት ታጣቂዎች እንደወደሙና እንደተዘረፉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ተናግረዋል። ከሆስፒታሉ በተጨማሪ ሌሎች በከተማው የሚገኙ ተቋማትም የጥቃት ኢላማ መሆናቸው ቢነገርም ህዋት ግን እነዚህን መሰል ክሶችን እንደማይቀበል መግለጹ ይታወቃል። ሆስፒታሉ ቀለል ያሉ የሕክምና አገልግሎቶችን ከሰሞኑ መስጠት ጀምሯል። ኬኔዲ አባተ ለ300 ሺህ ያህል ሰዎች አገልግሎት የሚሰጠው የሸዋሮ ቤት የመጀመሪያ ደረጃ ሆስፒታል የህወሓት ታጣቂዎች ከህዳር 12 ጀምሮ ለአስር ቀናት በከተማዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ ተቋማት አንዱ ነው። በሆስፒታሉ አብዛኛው ቁሳቁሶች ላይ ዘረፋና ውድመት መፈጸሙን የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ይናገራሉ። ኛው ሆስፒታል እንግዲህ እናንተ ዘግይታችሁ ስለመጣችሁ ነው። ከተጸዳ በኋላ በሚያሳዝን ሁኔታ ህብረተሰቡ የሚገለግልባቸው የህክምና ግብአቶች መድኃኒቶች መድኃኒቶች አሉ ለምሳሌ ሙሉ ለሙሉ እንዲሁም ደግሞ ህክምናውን የሚያግዙ የሚደግፉ የኮምፒውተር ሲስተሞች፣ የፔሽንት ፋይሎች፣ የማሽን ፓርቶች ለምሳሌ ኮምፒተር ቢሆን ኮምፒውተር ሀርዲስኩን ይዘዋቸው ሄደዋል። ኦልሬዲ ምን ያህል ውድመት ደረሰ የሚለው ያው ውድመቱ አንዳንዶቹ ከፍ ያለ ነው እና አሁን ግን እሱን ሞር በገንዘብ እንትን ለማለት ኦዲት እየተደረገ ነው። ይሁን እንጂ ከበሮቹና መስኮቶቹ ውጭ በሆስፒታሉ ህንፃ ላይ ጉዳት አለመድረሱን ዶክተር ታምራት አረጋግጠዋል። አሁን ላይ የጤና ጥበቃ ሚኒስትር፣ የዞኑ ጤና መምሪያ እንዲሁም ለጋሽ ግለሰቦች ባደረጉት ድጋፍ በመታገዝ ሆስፒታሉ እንደ ድንገተኛ ያሉ ቀለል ያሉ የህክምና አገልግሎቶችን መስጠት መጀመሩንም የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ገልጸዋል። አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልልቅ የህክምና ሰርቪሶች አሁን ላይ እንጀምርም፣ ግን አሁን የድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር ስኳር፣ ደም ግፊት እነዚህ በቀላሉ ደግሞ መድኃኒት ላይ የነበሩ ህመምተኞችን መድኃኒቱ እንዳይቆረጥባቸው የጸረ ኤች አይ ቪ እነሱ ተጀምሮ፣ እንዳያችሁት ያው ህብረተሰቡ አሁን ገና እንትን ኢንፎርሜሽንም ስላልደረሰው ብዙ እንደ ድሮ አይደለም እንጂ አሁን አገልግሎት ተጀምረዋል። የጽንስ ክትትል ለማድረግ ወደ ሆስፒታሉ መጥታ ያገኘናት ወይዘሮ አበበች መስፍን የሸዋሮቢትን ሆስፒታል ጨምሮ በአካባቢው የነበሩ ሌሎች የጤና ተቋማትም ለጉዳት በተጋለጡበትና አገልግሎት መስጠት ባቆሙበት ወቅት የነበረውን ችግር እንዲት ገልጻለች። ምሳሌ እኔ ባለሁበት ገጠር በደብረ ሲና በታች ነው ሄድኩት፣ ጀውሃ ትባላለች የፍረታ ግድሞ ወረዳ ህክምና ስለሌለ ሴትዮዋ ልጁን ወልዳ በእንግዳ ልጅ ምክንያት ሞተች። ግን ይሄ ሆስፒታል ኑሮም ቢሆን በዛ አጋጣሚ ች ሴት እናት ድን ነበረ። ያንን ነገር አይቻለሁ። በዚህ ሰዓት በዚህ በክፉ ቀን ብዙዎች ከእንደዚህ ከብዙ ከሚያስጠላ አደጋ ይድኑ ነበር። ግን ያው እዚህ ደርሰን ማለት ነው። ሆስፒታሉ ወደ ቀድሞ አገልግሎቱ ተመልሶ ማየት መሻቷ መሆኑንም ነው ወይዘሮ አበበች የምትናገረው። ማለትም እዛም ሆነን መታከሚያችን እዚህ ነው። እዛ እንትን ጤና ጣቢያ አለን ሪፈርስ ይጻፍልን እዚህ መተን ሕክምናችንን በሙሉ ሁኔታ አግኝተን እንሄዳለን። ማንኛችንም ይህ ሆስፒታል ስለሚያስፈልግ እንደ በፊቱ ሙሉ ቢሆን ደስ ይለናል። በቃ የበፊቱን አገልግሎቱን ቢሰጥ ደስ ይለኛል። በሸዋሮቢት ከተማ የሚገኘው ይፋት የተሰኘ የግል ሆስፒታልም መሰል ዘረፋና ጉዳት እንደደረሰበት ተመልክተናል። ከዚህ በተጨማሪ መንግስታዊ አገልግሎት ሰጭ ተቋማትም የጥቃት ኢላማ ሆነዋል። ከፍተኛ ጉዳት ከደረሰባቸው ተቋማት መካከልም የቀወት ወረዳ አስተዳደር መስሪያ ቤት ይጠቀሳል። የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ስለደረሰው ጉዳት እንዲያስረዳሉ። አጠቃላይ ያው ወራሪው ኃይል የወረዳችንን ሕዝብና ወረዳችንን ከወረረበት ጀምሮ ከፍተኛ የሰብአዊና ቁሳዊ ሀብት ውድመት አድርሷል። እዚህ እንደምታወት በስተኋላ አስተዳደር ፑል የሚባል ወደ ሰባትና ስምንት ሴክተሮችን አቅፎ የያዘ መስሪያ ቤት ነው። ይሄ ሙሉ በሙሉ በእሳት እስከነ ንብረቱ እንዲጠፋ ተደርጓል። ከዚያ ውጭ በወረዳችን ወደ 24 መስሪያ ቤቶች አሉ። የእነኛ መስሪያ ቤቶች አጠቃላይ ንብረት ተዘርፏል። የኤሌክትሮኒክስ እቃዎች እንደ ኮምፒውተር፣ ላፕቶፕ እና የመሳሰሉት በራቸው እየተገነጠለ የተዘረፉ ተዘርፎ ያዘረፉትን ደግሞ በመቀጥቀጥ ጉዳት ደርሶባቸዋል፣ ከጥቅም ውጭ እንደሆነ አድርገዋል። በወረዳው 18 ቀበሌዎች የሚገኙ ሌሎች በርካታ ተቋማትም መጎዳታቸውን የገለጹት አቶ ጌታቸው በተቋማትና በንጹሐን ሰዎች ላይ የደረሱ የተለያዩ ጥቃቶችን በተመለከተ ዝርዝር ጥናት እየተደረገ እንደሆነም አመልክተዋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህወሓት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ። ለአሜሪካ ድምፅ ኬኔዲ አባተ፣ ሸዋሮቢት። ኬኔዲ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ትውልደ ኢትዮጵያውያን ከሰሞኑ በብዛት ወደ ሀገራቸው መግባት ጀምረዋል። የአማራ ክልልም እንግዶቹን ለመቀበል መሰናዳቱን አስታውቋል። ህዋት ተቆጣጥሮ በግባቸው አካባቢዎች ወድመዋል ያላቸውን የመሰረተ ልማት አውታሮች በበዓሉ ሰሞን ወደ ኢትዮጵያ እየገቡ ላሉት እና ለሚገቡ በውጭ የሚኖሩ ትውልደ ኢትዮጵያውያን የማስጎብኘት እቅድ እንዳለውም ክልሉ አስታውቋል። አስቴር ምስጋ ነው የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር ቤት ለገቡ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የአማራ ክልል የተለያዩ መርሃ ግብሮችን ማዘጋጀቱን የባህልና ቱሪዝም ቢሮ ኃላፊ አቶ ጣሄር መሀመድ አስታውቀዋል። መርሃ ግብሮቹ ከፌዴራል መንግስቱ ዕቅድ ጋር የተጣጣሙ መሆናቸውን የጠቆሙት አቶ ጣሄር ሃይማኖታዊና ባህላዊ በዓላትን ከማክበር ባለፈ በህወሀት የተፈጸሙ ሰብአዊ ጉዳቶችን እና የወደሙ መሰረተ ልማቶችን ከሸዋሮቢት እስከ ጭና ድረስ እንደሚ መጎበኝም ገልጸዋል። ራግብራችን ሚጆ በተመሳሳይ ታህሳስ 25 አዲስ አበባ ላይ ነው። እንግዲህ ታህሳስ 25 አዲስ አበባ ላይ በመስቀል አደባባይ መነሻውን በጠዋቱ ያደረገው ጉዞ በዚያው ቀን ውስጥ በታህሳስ 25 ከአዲስ አበባ ተነስቶ በደብረ ብርሃን፣ ሸዋሮቢት እና ኬሚሴን በጦርነቱ ጉዳት የደረሰባቸው አካባቢዎቹ ጎብኝቶ አዳሩን ኮምቦልቻ ያደርጋል ማለት ነው። በኮምቦልቻም ጉዳት የደረሰባቸውን የተለያዩ ኢንዱስትሪዎች ጉብኝት ያደርጋል ማለት ነው። ቡድኑ ኮምቦልቻ አዳር ከተቆየ በኋላ ወደ ደሴ ጉዞ ተደርጎ ደሴን ላይ የተወሰነ ጉብኝት መርሃ ግብር ይኖረናል። ጉዞችን ወደ ወልዲያ ይቀጥላል ማለት ነው። በእኛ በኩል ወደ ቆቦ ይሆናል ጉዞ ማለት ነው። በቆቦም ወራሪ የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ደረሳቸውን ጉዳቶች ጎብኞቹ የሚከታተሉ ይሆናል። የሚታወቀው ገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው። በጎንደር ከተማ የጥምቀት በዓሉን የተመለከተ ልዩ ልዩ መሰናዶ ይኖራል ማለት ነው። እሱን መሰናዶ የመጡት እንግዶቻችን እንዲከታተሉ በቂ ዝግጅት ተደርጓል። በህወት ተይዘው በቆዩና በሌሎችም አካባቢዎች ያለውን የጸጥታ ሁኔታ በተመለከተ ከጋዜጠኞቹ ለቀረበላቸው ጥያቄ ምላሽ የሰጡት አቶ ጣሄር ሙሉ ቤት ኃይሉ በተጠንቀቅ ላይ ነው ብለዋል። የጸጥታ ኃይሎችን ኦሬንቴሽን ከመስጠት ጀምሮ ስታንድ ባይ የሆኑ ኃይሎችን በየቦታው ከማዘጋጀት እንዲሁም ለጎብኚዎቻችን በነፃነት እንዲንቀሳቀሱ ሊያድገ የሚችል የጸጥታ ሁኔታ በልዩ ሁኔታ ታስቦበት ተሰጥቷል። አስተማማኝ በሚባል ደረጃ ላይ ነው ያለው። በአሁኑ ሰዓት አብይ ኮሚቴው ከመነሻው ትኩረት ሰጥቶ የተሰራባቸው ጉዳዮች መካከል አን ያለኛው የጸጥታው ጉዳይ ነው ማለት ነው። እሱ በአሁኑ ሰዓት በአስተማማኝ ሁኔታ ነው የሚገኘው። ማንኛውም ጎብኚ ይህንን ተከትሎ ወደ አካባቢያችን እንዲመጣና ምንም አይነት ስጋት እንዳብርበትን ከወዱ ለመንገር የምንወደው ከአገልግሎት ተቋማት ጋር የተያያዘ አብዛኛው አካባቢ ላይ የደረሱ ድመቶች የሚታወቁ ናቸው። የሚመጡ ወገኖቻችን በተቻለ መጠን ያለውን አጠቃላይ አገልግሎት እንዲያገኙ እና የቆይታቸው የተሻለ እንዲሆን ጥረት እናደርጋለን። ከዚህ ጋር ተያይዞ ግን ለመታደስ ለመስተካከል፣ አገልግሎት ለመስጠት ጊዜ የሚፈልግባቸው በርካታ ተቋማቶቻችን ስላሉ እነዚያ ነገሮች ከነድክመታቸው የቆየንበት ሁኔታ ጦርነት መሆኑ ድርጅት በማስገባት ባለው አጠቃላይ አክሰስ ግን እንግዶቻችን ተቀብለው ለማስተናገድ ዝግጁ መሆናችን እንገሳ። በዲያስፖራ ያለው ትውልድ የኢትዮጵያ ሀገሩ ላይ ማልማት እንዲችል የተለያዩ የመዋለ ነዋይ አማራጮች የተዘጋጁ መሆኑን አቶ ጣይር አስታውቀዋል። አክለውም በጋራ ሀገርን ለማልማት ያስችል ዘንድ ያሉት የቢሮ ኃላፊው ማንኛውም በውጭ የሚኖር ትውልድ የኢትዮጵያ ወደ ሀገሩ ሲገባ አዲስ አበባ ላይ በሚገኘው የአማራ ክልል በይነ መንግስታት ቢሮ እንዲመዘገብ አሳስበዋል። አዲስ አበባ መመዝገብ ያልቻሉት በክልል ዋና ዋና ከተማ አስተዳደሮች እየቀረቡ እንዲመዘገቡ አቶ ጣይር መክረዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ጋቢና ቪኦኤ ይቀጥላል። አሁን ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ ሙዚቃን ለታሪክ መዘከሪያ ለሰላም መስበኪያና እርቅ መጠየቂያ መሳሪያነት የሚጠቀሙ በርካታ ማህበረሰቦችና ጎሳዎች አሉ። በመቀጠል ስለ አንደኛው እነግራችኋለን። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘለዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው። የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በእርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ፣ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ሥረ መሠረታዊ እይታ ለመረዳት ያስችላችኋል። የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርስ አንጎክ እንዳደረገው። ወደ ከተማ ሲያቀና ቢያገኙት በስለ ተወግተው ገደሉት፣ ካለ ምክንያቱ፣ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት፣ ካለ ጥፋቱ፣ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ህብረት እንፍጠር፣ እንተባበር በንጉሳችን ኦዶንግ ስም ባኝዋቅ ምድር። በደቡብ ሱዳን በንዌር ሙሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ አራት መቶ ገደማ አኟኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያ እና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ እነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ሕዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል። አኟኮች ሲጠቁ እንዲባዘኑበት አንድ በታቸው ከመካከላቸው አንዱ ሕግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት የቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል። ጃጋጫም ኮጂ ነፓፓብሉም ባንኔ ችን ኮደከበል ኦኬሎ አጋሙ ጃጋጫም ካዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት፣ ወደ ስራ እንነሳ ባለበት ዘመን እምብንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ የወስዱ ዘንድ እስከመጠየቅ ይደርሳል። የሀሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር በማህበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉናት የተጫወተችው ጠቅለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፈጠሩ የሚል ነው። ለአብነት ያኙ አኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳር ትናገራለች። አሁን አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ታነሳለች ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል ህዝቦች ያላቸው የጋራ መግባቢያ እየሆነ ነው በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኞክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ بل هات فطروا لا ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ግርማ ደገፋ በኒውዮርክ ጎዳናዎች ላይ እውቅና እያገኘ ስለመጣው የ60 ሰከንድ ደራሲ ይነግረናል። ታሪኮን እንድጽፍልዎ ይፈልጋሉ? ዳን ሃርሌይ ለ40 ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሀሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ መጀመሪያ በቺካጎ በኋላም በኒውዮርክ ብዙ ሰው ይጎርፋል። ሩጫ ላይ ነው፣ ሀሳቡ ሌላ ጋ ነው፣ ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰብኩት ቆሜ በበ እዚህ አሁን እስቲ እንዲናድርግ እንጫወት እንደማለት ለሃርሊ የስልሳ ሴኮንዱ መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የጀመረው ነገር የህይወት ጥሪው ሆነ። በሚያዚያ ወር 1983 መተየቢያ ይዤ ሚችጋን ጎዳና ላይ ወጣሁ እና ይህንኑ እያደረግኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደ ማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው፣ ታሪኮን ልጻፍልዎ። እመቤት፣ ታሪኮን ልጻፍልዎ። ሁሉም እየዘጋኝ አልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያደረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ፣ ከመተየቢያው ውስጥ አወጣሁት። በዚህም ጊዜ ወደ ሀያ የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ 50 ዶላር አገኘ ያኔ ነው ያች ለቀልድ የተመደበች ተስያዝ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ 500 ዶላር አስገኘለት ስራውን ጣጥሎ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም ለዚህም ሃርሊ ተጸጽቶ አያውቅም አንዳንዴ እብድ ነኝ እላለሁ። አሁን እኮ ሰላሳ ስምንት ዓመት ሆነኝ ይህንን ስሰራ ቢጫ ኮቴ ንደርቤ ቢጫ ቢራቢሮ ከረባቴን አስራለሁ ቢጫ ባርኔጣም አድርጋለሁ። ከዚያም የሆነ ከያኒ ነው መሰለኝ ይላሉ። ይገርማል። ምንድን ነው ይባባላሉ። የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል፣ ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ ከዚያም በፍጥነት መሰየም ይጀምራል። የሚጽፈው ለተደራሽ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ሕመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርድባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩን ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ አራት ዓመት ከሞላው በኋላ አርሊ ዝነኛ ሆነ። ዝናን ተከትሎም የሥራ እድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር ግን ደስተኛ በመሆን ፈንታ ወደ አሻንጉሊትነት የተለወጠ ያህል እንደተሰማው ሀርሌ ይናገራል። ከኃላፊ አግዳኙ ጋር ማውራትን፣ አዳዲስ ሰዎች ማግኘትን ናፈቀ። መንገድ ላይ ስሰራው የኔው ዓለም ነው። እኔ የፈጠርኩት ነው። እዚያ አንድ የሚያዳምጥና የሚጠባበቅ ሰው የመኖሩን ነገር ሰዎች የሚወዱት ይመስለኛል። ምክንያቱም ሃርሊ ማንኛውም ሰው ለመን ነገር የሚበቃ ታሪክ አለው ብሎ ያምናል። ግርማ ደገፋን እናመሰግናለን። አሁን ወደ መጨረሻው ዘገባ እንሻገር። የዓለም የጤና ድርጅት ዴልታና ና ኦሚክሮን የተሰኙት የኮሮና ቫይረስ ዝርያዎች ጥምር ስርጭት መጨመሩ ከፍተኛ የሆነ ሞትን የሚያስከትል የኮሮና ቫይረስ ማዕበል ሊያስነሳ ይችላል ሲል አስጠንቅቋል። የደንገረመው የሊሳ ሽላይንን ሪፖርት እንደሚከተለው ታሰማናለች። የዓለም የጤና ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ሳይንስ የኮቪድ-19 መከላከያ ክትባትን ለማምረት ቢያግዝም ነገር ግን አሁንም ዓለም አቀፍ የሞት ምጣኔ እየጨመረ ነው አሉ። እንደ ኤሮፓውያን አቆጣጠር በ2020 ዓ ም የዓለም የጤና ድርጅት በዓለም አቀፍ ደረጃ በኮቪድ-19 1.8 ሚሊዮን ሞቶች ተመዝግበው እንደነበረ ያስታወቀ ሲሆን በዚህ በተገባደደው በአውሮፓውያኑ 2021 ዓ ም ካለፈው ዓመት በንጽጽር በ3.5 ሚሊዮን ሞ ጥቃቶች ከፍ ያለ አሀዝ መመዝገቡን አስታውቋል። ዶክተር ቴድሮስ ለዚህ አሀዝ መጨመር ምክንያቱ ወረርሽኙን በጋራ ለማስወገድ ከመጣር ይልቅ ፖለቲካው ጎልቶ መውጣቱን ይላሉ። ፖፑሊዝም ናሮ ናሽናሊዝም በጥቂት ሀገራት ውስጥ ያለው ህዝባዊነት፣ ጠባብ ብሔርተኝነት የጤና መሳሪያዎችን፣ መድኃኒቶችን፣ መመርመሪያዎችን፣ ክትባቶችና የአፍና ፍንጫ መሸፈኛ ጭንብሮችን ሳይቀር ስግብግብ በሆነ መልኩ ማጠራቅም እንዲሁም ዝቅተኛ ገቢ ያላቸው ሀገራት ከክትባት ፍታዊነት ተጠቃሚ እንዳይሆኑ ማድረግ ለአዲሱ የኮሮና ቫይረስ ዝርያ ምች የሆነ ሁኔታን ሊፈጥር ችሏል። ዳይሬክተሩ በጥቂት ሰዎች አማካኝነት ሰዎች በህይወት አድን መሳሪያዎች ላይ ያላቸውን እምነት እንዲያጡ ሳይንስን በማንኳሰስ የሚደረጉ የስህተትና የሀሰት መረጃዎች መስፋፋትን ኮንነዋል። እንደሳቸው አባባልም እነዚህ መንትያ ክፋቶች በአሁኑ ሰዓት በዴልታና በኦሚክሮን ቫይረሶች የተነሳ ህይወታቸውን እያጡ ያሉ ሰዎች በክትባቱ ላይ ጥርጣሬን እንዲያዳብሩ በማድረግ የሚነሱና የሚከሰሱ ናቸው ብለዋል። ዶክተር ቴድሮስ በድጋሚ Ending health inequity remains the key to ending ኢፍትሃዊ የሆነ የሀብት ክፍፍልን ማስቆም ወረርሽኙን ለመግታት ያለው ብቸኛ አማራጭ ነው። ይህ ወረርሽኝ ሲቀጥል አዲሱ ዝርያ አሁን ካለው ክትባት ጋር ተላምዶ የመከላከያ መንገዶችን ሊያሸንፍ የሚችልበት መንገድ ሊፈጠር ይችላል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙን በመዋጋቱ ረገድ ማነቆ የፈጠሩ ፖለቲካዊ የሆኑ ህዝባዊነትና የግል ፍላጎቶችን የምናስወግድበት ሰዓት አሁን ነው ብለዋል። የአውሮፓውያኑ 2021 ዓ.ም ሲያበቃም ሀገራት እስከ መጪው ዓመት አጋ ጋማሽ ድረስ ሰባ በመቶ የሚሆነውን የዓለም ህዝብ ለማስከተብ የዓለም የጤና ድርጅት የጀመረውን ዘመቻን መቀላቀልን የአዲሱ ዓመት እቅዳቸው እንዲያደርጉ ጠይቀዋል። ዛሬ የአውሮፓውያኑ አዲስ ዓመት ዋዜማ ነው። ለምታከብሩት አድማጮቻችን እንኳን አደረሳችሁ መልካም አዲስ ዓመት ይሁንላችሁ ለማለት እንወዳለን። አብራችን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስ ነው ደግሞ ኤልያስ አስማረ እስካሁን ድረስ አብሮ ነበረ። መልካም ምሽት ይሁንላችሁ። መልካም አዲስ ዓመት በድጋሚ።